ይጀመራል ተብሎ ይጠበቅ የነበረው የሰላም ንግግር በተደጋጋሚ የተለያዩ የቀጠሮ ቀኖች እየተሰጠው ባለፉት ጊዜያት ተላልፏል። አሁን ደግሞ አርብ ዕለት ሳይጀመር አይቀርም የሚለውን ዜና ወኪላችን ጂኔቫ ላይ አዳምጠዋል። እስካሁን ድረስ የተካሄዱት ንግግሮች ዞሮ ዞሮ በመጨረሻው የተቃዋሚ ቡድኖችንና የመንግሥት ተወካዮችን ለሰላም ንግግሩ ዝግጁ ለማድረግ በመርዳቱ ደስታዬ እጅግ ከፍ ያለ ነው። ይህን ያሉት የጀርመኑ የውጭ ጉዳይ ሚኒስትር ሚስተር ፍራንክ ቫልተር ሽታይን ማየር ምንም እንኳን የንግግሩ ዓላማ ግልጽ ቢሆንም የነገሮች አያያዝና አካሄዱ ወደፊት አስቸጋሪና ከባድ እየሆነ እንደሚመጣም ሚኒስትሩም ጠቆም አድርገው አልፈዋል። ዓላማችን በመጨረሻው የተኩስ አቁም ስምምነት ላይ እንዲደረስ ነው። ከዛ በኋላ የሽግር መንግሥት እንዲመሠረትም ነው። በእነዚህ በሁለቱ መሠረታዊ በሆኑ አብይ ነጥቦች ላይ ደግሞ ሁሉም ወገን ተስማምተዋል። ቁም ነገሩ ያለው ግን በመሠረታዊ ነጥቦች ላይ መስማማት ብቻ ሳይሆን በተግባርም ጦርነቱን አቁመው ወደ ንግግር ፊታቸውን ማዞሩ ላይ ነው። ዓላማውን በመጨረሻ ይህ መሆን አለበት። ተኩስ አቁም ስምምነቱ ተመልካቾች በትክክል እንደሚሉት አንደኛውና ወሳኝ እርምጃ ነው። ይህን ተከትሎ ደግሞ በአስቸኳይ በጦርነቱ ለተጎዳው፣ ለተራበው፣ ለታመመውና ለታረዘው የሶሪያ ሕዝብ የእርዳታ ቁሳቁሶችና መድኃኒቶች የሚደርሱበትንም መንገድ ማዘጋጀት ነው። ራሱን የእስላማዊ መንግሥት ብሎ የሚጠራውን የሽብር ፈጣሪዎች ድርጅትን በሶሪያ እንዴት ንግታው የሚለው ጥያቄም ሌላው ራሱን የቻለ መፍትሄ ያላገኘ ችግር ነው። ከዛ አልፈው ልዩ መልእክተኛው ሚስተር ሽታፋን ዴሚስቱራ ወደፊት ይነደፋል ስለሚባለው የሶሪያ ሕገ መንግሥት ስለ ነጻ የሾንጎ ምርጫና የፖለቲካ ተሳትፎ በአገሪቱ ውስጥ ለሁሉም ድርጅቶች ሐሳባቸውን አሰምተዋል። እዛ ሁኔታ ላይ በቀላሉ ይደረስ ወይም ደግሞ የሐሳብ ባልሆነ ምክንያት ተጨናክፎ ይውደቅ፣ ታሁኑ ዘጋቢያችን እንዳለው ምንም የሚታወቅ ነገር የለም። የሚታወቅ ነገር ቢኖር ወደፊት ከተራመድን ወደላይ ላይ ቀስ ብለን የምንወጣው ተራራ ከባድ ስለሆነ በጥንቃቄ እርምጃ ነው። አንዱ ሁሉንም ሁሉም በተራው አንዱን እንደገና ደግሞ በተለያዩ የውጭ መንግስታትና ኃይሎች ተደግፈው የፖለቲካ ቡድኖች በሚተናነቁባት በሶሪያ ችግሩን ለመፍታት ዲፕሎማቶች አንድ ለየት ያለ መላም መጥተዋል። በቀሰሙት ቀልጣፋ የሥራ ልምምድና የሥራ ችሎታቸውም ነገሮችን በማብረድ ጥሩ ስም ያላቸውን ዲፕሎማቶችን አሰማርቶ ተፈላሚ ወገኖችን አነጋግሮ ቀስ ብሎ እነሱን ጎትቶ ማስማማት ይቻላል ወደሚለው ሐሳብም ተሸጋግረዋል። ይህም በአንድ ጊዜ የማይፈታው የሶሪያ ችግር ቢያንስ ከስድስት ወራት በላይ ይፈጃል ተብሎም እዚህ ተገምተዋል። ይልማኤል ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ።